የሀገሪቱን መከላከያ ሰራዊት ያካተተው የጸጥታ ኃይል ሰላማዊ ሰልፈኞቹ ላይ ቀጥታ ተኩስ በመክፈት በርካታ ሰዎችን መግደሉን፣ በሺዎች የሚቆጠሩ ክስ ሳይመሰረትባቸው ታስረው እንደሚገኙ፣ ባለፉት ሳምንታት ተቃውሞው ረገብ ያለ ቢመስልም በመንግስት የሚካሄደው አፈና መቀጠሉን ሂዩማን ራይትስ ዋች ዛሬ ይፋ ባደረገው ሪፖርቱ ገልጿል። ኦሮሚያን በበርካታ የጸጥታ ኃይሎች የማጥለቅለቅ እርምጃ የሚያመለክተው በተማሪዎች ገበሬዎችና ሌሎች ተቃዋሚዎች የሚደረገውን ሰላማዊ ተቃውሞ ባለስልጣናት በእጅጉ ያለመፈለጋቸውን ያሳያል ብለዋል። የሂዩማን ራይትስ ዋች የአፍሪቃ ምክትል ዳይሬክተር ለዝሊ ለፍኮ መንግስት በክልሉ ያሰማራውን ሰራዊት ወደ ጦር ሰፈሩ መመለስ አለበት ይላሉ። ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በእነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የሕዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋላቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለነዚህ ተቃውሞችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ አመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም። ባለፈው ሳምንት ቃለ ምልልስ የሰጡን የኢትዮጵያ የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ህዝቡ በተቃውሞው ወቅት ከሚያነሳቸው ጥያቄዎች አንዱ ይኸው በትምህርት ቤቶች ሳይቀር በኦሮሚያ ከተሞችና መንደሮች የሰፈረው ሰራዊት ይውጣልን የሚለው እንደሆነ ጥያቄ ቀርቦላቸው እርሳቸውም የሚከተለው መልስ ሰጥተዋል። ኢትዮጵያ ፌዴራል መከላከያ ሰራዊት እኮ መቀመጫው አዲስ አበባ አይደለም ሴንስ ሚያ ብቻ አለም ተቀምጠው የሚውለው ወይም መከላከያ ሰራዊቱ ካምፖች አሉት በሀገር የተለያዩ አሁን ለእነዚህ አይነት ግጭት ግጭት በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። የአዲስ አበባ የተቀናጀ ልማት ማስተር ፕላን የተሰኘው አወዛጋቢ እቅድ መሰረዙን መንግስት ቢገልጽም በኦሮሚያ ያለው ተቃውሞ በቁጥጥር ስር እንዳልዋለ ሂዩማን ራይትስ ዋች ይገልጻል። የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዋች በታህሳስና በጥር ወር ቁጥጥር ስር ውለው ከተለቀቁ መካከል ቁጥራቸው ወደ ስልሳ የሚጠጋ ተማሪዎች ጋር ቃለ ምልልስ አድርጎ እንደነበር እነሱም ለድርጅቱ ከገለጹት የጭካኔ አድራጎቶች መካከል የጸጥታ ኃይሎቹ ተማሪዎችን አነጣጥረው በጥይት ፊታቸው ላይ እንደሚመቱ፣ ከታሰሩ በኋላም ከግርፋት አንስቶ በኤሌክትሪክ ማንዘር እንዲሁም ሴቶች ተማሪዎች ላይ የአስገድዶ መድፈር ጥቃት እንደሚፈጸም ይገኝበታል። ከተቃዋሚዎቹም በኩል የተወሰኑ በውጭ ባለሀብቶች የተያዙ እርሻዎች ላይ አመጽ የተቀላቀለባቸው ተቃውሞዎች ማስተዋሉን ድርጅቱ ይገልጽና በህዳር ወር ጀምሮ የተካሄዱት ተቃውሞዎች ግን ሰላማዊ እንደነበሩ ያሰምርበታል። ባለፈው የካቲት አራት ቀን የፌደራል ጸጥታ ኃይሎች ከሰርግ በመመለስ ላይ ባለ አውቶቡስ ላይ ተኩስ በመክፈታቸውና ሰዎችን በመግደላቸው ተቃዋሞች እንዲነሱና እንዲቀጥሉ አድርጓል ይላል። መንግስት እንዳስታወቀው የካቲት ሰባት ቀን በፌደራል የጸጥታ ኃይሎችና ፖሊስ አሊያም ሚሊሻ እንደሆኑ በተገመቱ የታጠቁ ሰዎች መካከል በተደረገ ግጭት ሰባት የጸጥታ ኃይሎች መሞታቸው ታውቋል። የሂዩማን ራይትስ ዋች የአፍሪካ ፕሮግራም ምክትል ዳይሬክተር ለዚህ ለፍኮ የኢትዮጵያ መንግስት እስካሁን ለሚቀርብለት ጥሪ አዎንታዊ መልስ ካልሰጠ፣ አሁን የምታቀርቡት ጥሪ ምን ለውጥ ያመጣል ተብለው ሲጠየቁ የሚከተለው መልሰዋል። የማቀርበው ሀሳብ የማይሆን ይመስል ይሆናል፣ ነገር ግን ከኢትዮጵያ መንግስት አመራር አባላት መካከል አንድ ሰው ካሁን በፊት የተካቸው አይነት አንድ አይነት የፖሊሲ ምርጫዎች መከተል አላስፈላጊ የህይወት መጥፋትና ተስፋ ያላቸው ነገሮችን ተስፋ ማሳጣት እንጂ መልስ እንደማይሆኑ ይገነዘባል የሚል እምነት አለኝ። ይህ መንግስት ከሱ አመለካከት የተለየ የፖሊሲ ምርጫ ለባለስልጣናቱ ስለማይፈቅድ ከውስጣቸው ይህንን ለመለወጥ ድፍረት ያላቸው ሰዎች ያስፈልጋሉ። በተጨማሪም እንዲህ አይነቱ ጭቆና ኢትዮጵያ ውስጥ ከቀጠለ የአገሪቱ አቅጣጫና መረጋጋት ውጪ መንግስታትና ለጋሾችን ሊያሳስብ ይገባል። የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ በበኩላቸው ባለፈው አርብ በሰጡን ቃለ ምልልስ ታስረው የሚገኙ ተቃዋሚዎች ጉዳያቸው በምርመራ ከተጣራ በኋላ እንደሚፈቱ፣ ከህግ ውጭ ሀይል በመጠቀም ጥፋት ያደረሱ ግን የመንግስትም ይሁን የተቃዋሚ ወገን ለፍርድ እንደሚቀርቡ ገልጸውልናል። ሌጂትሜትሊ ጥያቄ ለማቅረብ በሚል ስሜት ላይ ተስርተው ስሜት የገቡ ሰዎች ካሉ እነሱ ላይ ያነጣጠረ ምህረት እንደሚኖር ገልጾ ነበር። የክልሉ መንግስት አላግባብ የሰው ህይወትን የቀጠፉ ከአንድ ሌላ ከሌላ ወገን ያለ ከመንግስት ወገን ሊሆን ይችላል ያሉ ሰዎች ካሉ በአግባቡ ለህግ የሚቀርቡበት አሰራር ይፈጠራል። በአሁኑ ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ኢንዲፐንደንት የሆነ ኢንቨስቲጌሽን እያካሄደ ነው በዚህ ጉዳይ ላይ ውጤቱ ሲወጣ ጥያቄነት ያለባቸው ማንኛቸው ወገኖች ይኖራል። ሁማን ራይትስ ዋች ከዚህ በፊት እንደ አውሮፓ አጣጠር በሁለት ሺ አስራ አራት ተቃውሞ ተሳትፎ የነበሩ ተማሪዎች ወደ ትምህርት ቤታቸው እንዳይመለሱ መደረጉን በተመለከተ መረጃዎችን ሰብስቦ አስቀምጧል። ይህ አሰራር አሁን ባለው ተቃውሞ ማገስትም ቀጥሏል ይላል።